ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዝግጅታችንን ጀምረናል። ፂዮን ግርማነኝ፣ መስታወት አድራጋውም አብራኛለች። ሰላም፣ እንደምናምሻችሁ። የዛሬው ታሐሳስ 3 209 ዓ የጋቢና ቪኦኤ ፕሮግራማችን በርካታ ጉዳዮችን ይዟል። ጋዜጠኛ ተመስገን ደሳላኝ ታስሮ ይገኝበት ከነበረው የዙሃ እስር ቤት የለም ከተባለ ስድስት ቀናት እንደተቆጠሩ ቤተሰቦቹ ተናገሩ። የተመዝገነን ምንም ወሬ የሰማነ ነገር የለም፣ እዚህ የለም፣ እኛጋ የለም ከሚል በስተቀር ምንም ያገኘነው ነገር የለም። የጋዜጠኛ ተመስገን ደሳለኝ ወንድም አቶ አላምረው ደሳሌ ነው። የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ ተመስገን ዝዋይ እንደሚገኝ ነው የምናውቀው ብለዋል። ዘገባ አለን። የወልቃይት ጉዳይ በምሽቱ ተካቷል። ይህ ሁኔታ ባለበት ኮሚቴው በመንግስት የጸጥታ ኃይሎች ቁጥጥር ስር በዋለበት አሁን ድጋሚ ሌላ ኮሚቴ ክሬት ተደርጎ እንደ አዲስ ጥያቄው የሚቀርብበት ምንም አግባብ የለውም። አቶ አደራጀው ዋኘው የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ ዋና ጸሐፊና የወጣቶች ሰብሳቢ ናቸው። በምሽቱ ዝግጅት ይጠብቋቸው። የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮም በዚህ ዘገባ ተካተዋል። ዛሬ የ1491ኛው የመውሊድ በዓል ተከብሯል። لا اسلم أن امن التكاتي وشباب ملو لمولد باهل بسلام على እንኳን አደረሳችሁ። ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል፣ የሙዚቃ ግብዣም እንዲሁ። በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በሚተላለፈው ስርጭታችን ላይ አስተያየታችሁን ስጡን። ዛሬ ጋቢና ቪኦኤ የተጀመረበት አንደኛ ዓመት ነው። እሱን አስመልክቶ ያላችሁን አስተያየት አጋሩን፣ ለአየር እናበቃዋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አድማጮቻችን፣ ዜና። በዛሬው የዜና ዘገባችን የፍትህ ጋዜጣ፣ የአዲስ ታይምስ፣ እንዲሁም የፋክት ጋዜጣ ባለቤትና አዘጋጅ ዋና ተመስገን ደሳለኝ ታስሮበት በሚገኘው ዝዋይ እስር ቤት እንደሌለና ምግብ ማስገባት እንደማይችሉ ከተነገራቸው ስድስት ቀናት እንደተቆጠሩ ቤተሰቦቹ ለአሜሪካ ድምጽ ገልጸዋል። ወደ በኋላ ላይ እንመለስበታለን። በሰሜን ኢትዮጵያ የወልቃይት ጠገዴ ጠለምት ህዝብ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ በሚል አስተባባሪ ሀያ አባላትና ዘጠኝ ስራ አስፈጻሚ ኮሚቴ አባላት ያሉት አቋቁመው ከታህሳስ ሀያ ሰባት ሁለት ሺ ዘጠኝ አመተ ምህረት ጀምሮ ሲንቀሳቀሱ እንደነበር ከዛም ይህ ጉዳይ ተቃውሞዎችን ቀስቅሶ ለበርካቶች ሞት፣ የአካል ጉዳትና ንብረት መውደም፣ እስር ምክንያት እንደነበር የአሜሪካን ድምጽ ጨምሮ በርካታ ዓለም አቀፍ ብዙሀን መገናኛ ሲዘግቡት መቆየታቸው ይታወሳል። ይህንንም በተመለከተ ዘገባዎች ይኖሩናል። አሁን ወደ ቀጣዩ ዝግጅቶቻችን እንለፍ። የጋቢና B ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አረጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር የፍትህ ጋዜጣ የአዲስ ታይምስ እንዲሁም የፋክት ጋዜጣ ባለቤት እና አዘጋጅ ጋዜጠኛ ተመስገን ደሳለኝ ታስሮበት በሚገኘው ዝዋይ እስር ቤት እንደሌለና ምግብ ማስገባት እንደማይችሉ ከተነገራቸው ስድስት ቀናት እንደተቆጠሩ ቤተሰቦቹ ለአሜሪካ ድምጽ ገልጸዋል። ሰለሞን አባተ ዝርዝር አለው። ተመስገን ደሳለኝን ቤተሰቡ ካለፈው ሳምንት ረቡዕ አንስቶ ሊያገኘው እንዳልቻለ ገልጾ እንደነበር ይታወቃል። ከተመስገን ወንድሞች አንዱን ባሳዝን ደሳለኝን ባለፈው አርብ በስልክ አገኘቸው። ይህንኑ አጫውቶኝ ነበር። ታናሽ ወንድሜ ሄዶ ነበረ ኖሮ ብለታ ማን ነው እሱ? ታሪኩ ደሳለኝ እና ይህን ነግሮኝ እኔም ለማጣራት አሙስረት ሄጄ ነበር። እኔንም እንደዛ አይነት መልስ ነው እየተሰጠን። በአግባቡም ደፍሮም እንደዚህ ነው የሚለም ሰው የለም። አናቅም፣ በቃ የለም፣ ሌላ ጊዜ የመታችሁ በቢሮ አናግሩ ምናምን ነው እንጂ ትክክለኛውን ነገር ሊነግሩንም ያለውን ሁኔታ ሊያሳውቁንም አልቻሉም። ጥያቄውን ይዤ ወደ ፌዴራል ማረሚያ ቤቶች የኮሚዩኒኬሽንስ ዳይሬክተር ወደ አቶ ግዛቸው መንግስት ደውዬ ነበረ። አገኘኋቸው። አይ እኔ የተለየ ዙ መኖሩን ብቻ ነበር ማውቀው። እሺ፣ ከዛ የተለየ ማውቀው ነገር የለም። እስካሁንም እሱን ብቻ ነው የሚያውቁት። እሺ፣ አቶ ግዛቸው ደግሞ ሰሞኑን ደውዬ ምናልባት ተጨማሪ መረጃ የሚያገኙት ካለ ጠይቃለሁኝ። በጣም እግዜር ስጥልኝ፣ አመሰግናለሁኝ። አዲስ ነገር እንዳለ ለመጠየቅ ዛሬ ወደ አዲስ አበባ ደወልኩና ሌላኛውን የተመስገን ወንድም ታሪኩ ደሳለኝን አገኘሁት። ትላንት አንደኛ ወንድም ሄደ፣ ዛሬ ደግሞ አንድ ሌላ ልድል ከነበረ የሰሜን ጓደኛ የለም አልናችሁ አይደለ ወይ እያሉ እኔ ሌላ ቦታ በሱ ጉዳይ ሌሎች ቦታ ነበር የሄድኩት እኔ ዛሬ። እሺ፣ የት የት ሄድክ? ከአንተ እኔ ማረሚያ ቤት አስተዳደሮች ና ሚኒስቴር አቶ ጌታቸው። እሺ፣ ምን ሰማ? ኮሚኒኬሽን ጉዳዩ አላናገረኝም። ሶስት ሰዓት ያህል አስጠበቁኝ። ምንም አላናገረኝም። ጉዳይ ነገራቻል። ጉዳዩን ድጋሚ ወ ሁለተኛ ቀ ድጋሚ አስረዳኋቸው። አቶ ጌታቸው አናግሬያቸው ነበረ። እሺ፣ ምን አሉ? ኢንፎርሜሽን ስለዚህ ጉዳይ ሚኒስቴር ነው። እንግዲህ ቀጥሎ ደግሞ ፍትህ ሚኒስቴር አለ። እንግዲህ ጉዳዩ እሱ ነው የሚመለከተው። የለም ቦታ የለም። ጉዳይ ካለውን ነገር ኢንፎርሜሽን ጉዳይ ነው። ከዚህ በላይ ላዋሩን አልፈለጉም። ስለዚህ አሁን እናንተ የት እንዳለ አታውቁ፣ ሙሉ ቤተሰብ ማለት ነው። ተመስገን አዎ፣ እንግዲህ የመጨረሻው የሚመለከተ አቃል ፍትህ ሚኒስቴር ነበረ። ዛሬ ሄድኩት። ምንም የምናውቀው ነገር የለም አሉኝ። አሁን ዛሬ ስድስተኛው ቀናችን ነው። ምንም የምናውቀው ነገር የለም። ስንቅ ለመጨረሻ ጊዜ ያደረሳችሁት መቼ ነው? ውርለት የዛሬ ሳምንት ውርለት አንድ ወንድማችን ሄዶ ነበረ። ውርለት ከዛ በኋላ ሮብለት ደግሞ ይዤ ነበረ፣ ማስገባት አልቻልንም። ስንቅ ያደረስነው ነገ ያው እሑድ ሳምንታችን አለፈ። ስንቅ ለመጨረሻ ጊዜ ካደረሰ እና ሌላም የሄደ ሰው ነበር ብላኝ ነበር። ማን ነው የሄደው ከመሀላችሁ? ወደ ዝዋይ ባሳዝኖ ድካ ላይ ሄደው፣ ውርለት ሄደው። እሺ ወንድማችሁ የለም አሉት? አዎ ታላቅ የተሜ ታላቅ ሄደው ሁኔታው። ዛሬ ደግሞ ዛሬ በቃ የኛ ቤተሰብ ስለሆነ ሰን ምናልባት እንግዲህ ለይተው ሊሆን ይችላል ብለን አንድ ሰው ልከን ነበረ። ለሱም ተመሳሳይ ምላሽ ነው የሰጡት። ለመሆኑ ተመስገን መቼ ነው ፍርዱን ጊዜ መጨረስ ያለበት? በአመክሮ ቢሆን የዛሬ ሁለት ወር ይፈታ ነበር። አሁን ዛሬ ከአራሳ ሶስት ነው እንግዲህ ሁለት አመት ከሁለት ወር ነው። ሶስት አመት ነበር የተፈረደበት በየአመቱ አራት አራት ወር ስለነበረ ጥቅምት ሶስት ነበረ ጊዜውን ጨርሶ መውጣት የነበረበት። አመክሮ አልተሰጠውም። ስለዚህ እንግዲህ የጥቅምት ሶስት ሁለት ሺህ አስር ነው የሚጨርሰው ማለት ነው። ለመጨረሻ ጊዜ ያገኘው ከቤተሰቡ ውስጥ አንተ ነበርክ። እኔ ሳሎም፣ የኔ ታላቅ ወንድም እንደምን ያገኘው አላምረው፣ ደስ አላምረው። ስለ ጤንነቱ የተናገረው ነገር ነበር? በምን ሁኔታ ላይ እንደሚገኝ ተመስገን። ከዛ በፊት እኔ አግኝቶ ነበር። እሱ ከማግኘቱ ከሁለት ሶስት ቀኖች በፊት። እሺ፣ ምንም ምክ ምና አላገኘም በሎልሞስ አሁን፣ በጀርባውም ተደግፎ ያወራ ነው ስንጠይቆ፣ በጀርባውም አይተኛል። በአንድ ጎን የትግላበጥ የጆሮም ህመም አለ። ይሄ ህመሙ ማለት አልጠፋም፣ ግን ይጨምራል መለስ ይላል። በራሱ ጊዜ ካለ ህክምና ማለት ነው። ምንም ህክምና አላገኘም። ባለበት ነው የሄደው። ሌላ የተናገረው ነገር ነበር? በምንም ሁኔታ ያስተላልፈው መልእክት ነበር እንዴ? በመጨረሻ ጊዜ ከማ ከማግኘቱ በፊት እናንተ? አይ ምንም ያስተላልፈው መልእክት አልነበረም። ምንም የለም። ዛሬ አዲስ መረጃ እንዳላቸው ለመጠየቅ ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተሩ ወደ አቶ ግዛቸው መንግሥት የደውዬ ነበር። ለጊዜው ስልካቸው አልተነሳልኝምና ላገኛቸው አልቻልኩም። ክትትሌ እንቀጥላለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን። ሰለሞን አባተን፣ በጣም እናመሰግናለን። አሁን የምናልፈው በወልቃይት ጉዳይ ወደ ተጠናቀረ ዝግጅት ይሆናል። አቶ አደራጀው ዋኘው አሁን የሚገኙት አሜሪካ ነው። ነገሮች ከመባባሳቸው በፊት የጀመርኩት ጉዳይ ነበር። በዛ ምክንያት እጄ ላይ በነበረኝ ቪዛ እስርን አምልጬ እዚህ ደርሻለሁ። ይህን በተመለከተ ወደፊት በስፋት እናገራለሁ፣ ነበር መልሳቸው። በአማራ ክልል በጎንደር ከተማ በሐምሌ ወር ለተቀሰቀሰው ተቃውሞና ከዛም ቀጥሎ ወደ ሌሎች ከተሞች ለተዛመተው ተቃውሞ መነሻ የሆነው የወልቃየት ጉዳይ ከዚህ በኋላ በትግራይ ክልል እንደሚታይ መወሰኑን ጠቅሼ አቶ አደራጀው በዛ ላይ ያላቸውን አስተያየት ጠይቂያቸው ነበር ካሁን በፊት ይህን ጥያቄ የፌዴሬሽን ምክር ቤት አቶ ያለው አባተ በደብዳቤያቸው በግልባጭ ደብዳቤያቸው ጽፈው ለእኛ እንደ ሰጡን ደብዳቤ በእጃችን ላይ ይገኛል። መጀመሪያው ይህን ጥያቄ ስንነሳ እኛ መነሻችን የት ነው የነበረው? መነሻችን እኮ ሁለቱን ክልሎች በተለይ አሁን ወልቃይት ወደ ትግራይ ክልል ነው ተካሎ ያለ። ስለዚህ ወደ ትግራይ ስለተካለለ መጀመሪያውም የጀመርነው በትግራይ ክልል ነው። እኛ ፌዴሬሽን ምክር ቤት ከመምጣታችን በፊት የትግራይ ክልል ጠይቀነዋል። የትግራይ ክልል ጠይቀን መልስ ስላላገኘን እኮ ነው ወደ ፌዴሬሽን ምክር ቤት የመጣ ነው። ሂደቱን በሙሉ ተከትለናል። እኛ የወልቃይትን ጉዳይ በተመለከተ ባልደረባ የትዝታ በላቸው ከአለፈው አርብ ጀምሮ በጥያቄው መልስ ፕሮግራም ላይ ቀርበው ለአድማጮች ጥያቄዎች መልስ ሲሰጡ ለነበሩት ለመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ጥያቄ አቅርባላቸው ነበር። ዶክተር ነገሪ ወልቃይትን በተመለከተ የሰጡትን ምላሽ ለአቶ አደራጀው አሰማኋቸው። የወልቃይት ጉዳይ እንደምታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት። ወልቃይት በትግራይ ክልል ውስጥ እንዳለ እና ይህንን ጥያቄ የሚያቀርቡ ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ። ምክንያቱም ሕገ መንግስቱ ስለሚፈቅድ ነው፣ የትግራይ መንግስት የእኔ ነው ስላለ ሳይሆን፣ ባሉበት ክልል ነው ጥያቄው መቅረብ ያለበት እንደሚለው። ምላሽ እንኳን ካልሰጣቸው ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ጥያቄያቸውን መቅረብ ይችላሉ። ይሄ ነው ቃይት ጉዳይ ከሆነ ማለት ነው። የፌዴራሉን መንግስት የሚወክሉት ዶክተር ነገሪም ሆነ የአማራ ክልላዊ መንግስት የወልቃይትን ጉዳይ ምላሽ መስጠት ያለበት የትግራይ መንግስት ነው ብለው ወስነዋል። በዚህ ላይ ምን ምላሽ አላችሁ ብዬ ለአቶ አደራጀው ጠይቄያቸው ነበር። በመጀመሪያ ሚኒስትሩን በጣም አመሰግናቸዋለሁ። ከሁለት ዓመት በኋላ የወልቃይት ጉዳይ የማንነት ጉዳይ ብለው በማመናቸው ማለት ነው። ካሁን በፊት የነበረው ምንድን ነው የመልካም አስተዳደር ችግር ነው ሲሉን የነበሩ አሁን ግን በጣም አመሰግናለሁ። የማነት ጉዳይ መሆኑን እንኳን አወቁልን። እኛ ወልቃይት አማራ ነው፣ ደንበራችንም ተከዜ ነው ነው ያለው። ስለዚህ ይህን ሂደት እሳቸው ወደዚህ መስሪያ ቤት ከመምጣታቸው በፊት ሂደቶቹ በሙሉ ጨርሰናቸዋል። እኛ ደብዳቤ አስገብተን ግልባጩ ደብዳቤ በእጃችን ነው ያለ። ለትግራይ ክልል በተደጋጋሚ በተደጋጋሚ ስናቀርብ መቆይታችን ይታወቃል። መጨረሻ ላይ ነው በህገ መንግስቱም እሳቸው እንዳሉት ህገ መንግስቱም በሚፈቅደው መሰረት እያንዳንዱ መስሪያ ቤት ለሚመለከታቸው አስገብተናል። በመጨረሻ ግን ከትግራይ ክልል የተሰጠን መልስ ኖ የሚለው መልስ ነው የተሰጠን። ኖ የሚለው መልስ ሲሰጠን የመጨረሻ አማራጭ ስናጣም ለፌዴሬሽን ምክር ቤት ነው የመጣ ነው። እኛ ይህን ሂደትም ተከትለናል። ዶክተር ነገሪ ይህንንም ተጠይቀው ነበር። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላት አስፈላጊውን መንገድ ሁሉ መሄዳቸውን፣ ህገ መንግስቱን የሚለውን ተከትለው የትግራይ ክልልን ጭምር መጠየቃቸውን፣ መናገራቸውን ይህን ምላሽ ነበር የሰጡት። ይህንን ለማጣረቅ ጥረት አድርገን ነበርና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የምል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዛ ምላሽ ካልሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የምልም ነገር ካለ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከህገ መንግስቱ አልፎ በሌላ መንገድ ይሄንን ጉዳይ መፍታት የምንሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣጥሶ በዛው በኩል ብከሄድበት የተሻለ ይመስለኛል ማለት ነው። ለአቶ አደራጀው ይህንን የዶክተር ነገሪን ምላሽ አሰማኋቸው። እኛ አሁን ኮሚቴዎቻችን በተለያየ ጊዜ በቁጥጥር ስር አውለዋቸዋል፣ ታስረዋል፣ የሚሰደዱትም ተሰደናል፣ የሚያስሯቸውም የህዝብ ኮሚቴዎች ታስረዋል። ስለዚህ አሁን አዲስ ኮሚቴ እንደገና ደግሞ ሀብለን ወደ ኋላ የምንመለስበት ምንም ምክንያት የለንም። አሁን ድጋሚ ወደ ክልል ትግራይ የምንመለስበት ምንም ምክንያት የለንም። አንደኛ ይህን አስረግጬ ነግራቸው እፈልጋለሁ። ምክንያቱም በየመስሪያ ቤቱ የገባ ደብዳቤ አለ። እሱን ማረጋገጫ መውሰድ ይችላሉ፣ ዶክተርን ማለት ነው። ኮሚቴዎቻችንን ሐምሌ አምስት ሁለት ሺ ስምንት አመተ ምህረት ጎንደር ላይ ታፍነው አሁን ማዕከላዊ ላይ ነው የሚገኙት። በቁጥር የኮሚቴው ዋና የስራ አስፈጻሚዎችና አስተባባሪዎቹ ስድስት ማዕከላዊ ላይ ይገኛሉ። ሁመራ ላይ ደግሞ ዘጠኝ የኮሚቴዎቻችን አስተባባሪ የነበሩ፣ ዳንሻ ላይ ዘጠኝ። ከስምንት ወር በፊት ማለት ነው። እስር ቤት ነው ያሉ፣ ሁመራ ላይ ታስረዋል። ጎንደር ላይ ደግሞ አሁን ጎንደር ላይ የነበሩ ኮሎኔል ደመቀም ጎንደር ላይ ነው ያለው፣ የኮሚቴው ፕሮፓጋንዳችን የነበረው ማለት ነው። ሶስት ልጆች ደግሞ በስደት ላይ ነው የምንገኘው። ስለዚህ ይህ ሁኔታ ባለበት ኮሚቴው በመንግስት የጸጥታ ኃይሎች ቁጥጥር ስር በዋለበት አሁን ድጋሚ ሌላ ኮሚቴ ክሬት ተደርጎ እንደ አዲስ ጥያቄው የሚቀርብበት ምንም አግባብ የለውም። መንግስት በመጣለት አስተናግረው ጥያቄው ለጥያቄው ትክክለኛ መልስ መስጠት ሲችል አሁን ድጋሚ ወደ ኋላ ተመለስ ብሎ መግለጫ መስጠት ይሄ ወይም ደግሞ የኢትዮጵያ ሕዝብ አያውቅም እንደማለት ነው። ዶክተር ነገሪ ሌንጮና የአማራ ክልል እንደሚሉት የወልቃየት ጉዳይ ከእንግዲህ ምላሽ የሚያገኘው በትግራይ ክልል መንግስት ስር ነው። አቶ አደራጀው ደግሞ ኮሚቴው ማድረግ ያለበትን በሙሉ አድርጎ ከመንግስት ምላሽ አገኛለሁ ብሎ በትዕግስት ሲጠባበቅ ነበር። ነገር ግን በዚህ ምትክ የህዝቡን ጉዳይ ለማስፈጸም ጥያቄውን ይዘው ከተነሱት የተመረጡ ሃያ የኮሚቴ አባላትና ዘጠኝ የስራ አስፈጻሚ አባላት መካከል አስራ አምስቱ ታስረዋል። ሶስቱ ተሰደዋል። የቀሩት ደግሞ ድምጻቸው ጠፍቷል። የት እንዳሉ እንኳን አናውቅም። ከእንግዲህ የወልቃየት ጉዳይ የኮሚቴው ሳይሆን የህዝቡ ነው ብለዋል። በዚህ ጉዳይ ላይ የአማራንና የትግራይ ክልልን ምላሽ ለማግኘት ያደረግነው የአንድ ሳምንት ሙከራ ሳይሳካ ቀርቷል። ሙከራችንን ቀጥለን የሌሎች ሰዎች ሀሳብን አካተን በሌላ ዘገባ ተመልሰን እንመጣለን። ቅዳሜ ታሐሳስ 30 ቀን 209 ዓ ም ጋቢና ቪዮኤ የተጀመረበት አንደኛ ዓመት ነው አው ዛሬ ጋቢና ከተጀመረ አንድ አመት ከሶስት ቀን ሆኖታል ማለት ነው። ይህን ፕሮግራም ከጀመሩት አዘጋጆች መካከል ደግሞ የአንበሳውን ድርሻ የሚይዘው ሄኖክ ሰማግዜር ነው። ሄኖክ ሰማግዜር ዛሬ ስቱዲዮ የለም። ስቱዲዮ የምንገኘው እኔ ጽዮን ግርማ፣ ዲጄ ፋትሱ፣ ሱራፌል ሽፈራው ና መስታወት አድራጋው ነን። ሄኖክ ሰማግዜር ግን መስመር ላይ አለ። ሄኖክ እንደምናመሸ እንደምናመሻችሁ፣ እንኳን ደስ ያለን፣ እንኳን ደስ ያላችሁ። እናመሰግናለን። ሄኖክ፣ እንግዲህ ዛሬ አንደኛ አመቱ ነው ጋቢና። ይህ ፕሮግራም ሲጀመር የተለያዩ ሀሳቦችን ይዞ ነው የተነሳው። እንደው እነዛ ሀሳቦች በአንድ አመት ውስጥ አሳክቷል ትላለህ ወይ? እንግዲህ በቅድሚያ ያው አንድ አመት ለአዲስ ለተጀመረ ዝግጅት ፈታኝና ረጅሙ ርቀት የሚካሄድበት አመት ነው እና ከምንም በላይ ለጋቢና አድማጮች እንኳን ደስ ያላችሁ ላለሁኝ። ምክንያቱም ዝግጅቱ የነሱ ነው፣ መድረኩ የተፈጠረው ለነሱ ነው። ስለዚህ ደስታው ከኛ ጋር የነሱ ስለሆነ ነው። በዚህ የጋቢና ጉዟችን ደግሞ አስቀድመሽ እንዳልችው እኛም እንደ አሽከርካሪ እንደ መካኒክ እንደ ወያላ ሆነን እነሱን ለውይይት ለማዘጋጀት በእድሉን በማግኘታችን በጣም ደስ ይለናል። ስለዚህ ደስታው የሁላችን ነው፣ እንኳን ደስ ያለን። መስታወት አረጋውም፣ እስቲ ላቋርጥህና፣ እንግዲህ ሄኖክ፣ ይህንኑ ተመሳሳይ ጥያቄ ለመስታወት አረጋው ና ለዲጄ ፋክሱ ላቅርብላቸው። በዚህ ፕሮግራሙ ሲጀመር በነበረው አመት ውስጥ ያሰብነውን አሳክቷል ትላላችሁ ወይ? መስታወት አረጋው ሱራፌል እስቲ በጣም ግም እኔ እንደማስበው በጣም ጥሩ ፕሮግራም ነው። ከውጭም እንደምሰማው አስተያየት ወደ ኢትዮጵያ ባልሄድም ግን በተዘዋወርኩባቸው ቦታዎች ምሰማው አስተያየት በሚደርሰን ሜሴጅ ሰዎች ደስተኛ እንደሆኑ ነው። በእኛ ፕሮግራም፣ በተለይ ደግሞ በሙዚቃ ፕሮግራሙ በጣም ደስተኞች ነው። ለራስ አዳለ መስታወት ምን አስተያየታለሽ? እሱ ላይ እንግዲህ ሞክረናል። ያለንን ነው እየሰጠን ያለ ነው። አድማጮች ሙዚቃ ማን ነው ፕሮግራሙን መስማት የቻሉ አድማጮች አስተያየታቸው መልካም ነው። እስካሁን ድረስ እንግዲህ ላልሰሙት ደግሞ በብዛት እንዲሰሙ ጥረታችንን እንቀጥላለን። የፌስቡክ ተከታታዮቻችንና ሌሎች አድማጮችም ተመሳሳይ አስተያየት እንድትሰጡን እስከዛሬ በነበሩት ፕሮግራሞች እንዴት ነበሩ፣ ወደፊትስ ምን ቢጨመሩ፣ ምን ቢሻሻሉ የሚለውን አስተያየት ስጡን። ሱራፌል ምን ማለት አንድ ቋሚ አድማጭ አለችን፣ ሀናን ቆንጆ ምትባል ፌስቡክ ላይ። አዎ ሀናን ቆንጆ እንዳውም ከዚህ በፊት ቲሸርትና ኬፕን ሸልማት ብለን ነበር። ሄኖክ ታስታውሳለህ? በጣም አስታውሳለሁኝ። ሀናን ቆንጆ፣ በነገራችሁ ላይ የዚህ ዝግጅት የእናንተው ነው ስል ቅድም መድረኩን የእኛ ነው ብለው ከሚያስቡ አድማጮቻችን መካከል አንዷ እሷ ናት። ስለዚህ በፌስቡክም ላይክ አድርጌታለሁ። አሁንም ካለሁበት ሰላም ታሳጣታለሁ። እናመሰግናለን። ሄኖክ ግን እንደው በዛሬ አንደኛ አመት ሲከበር እቤት ያለኸው እዚህ ያልመጣህበት ምክንያት ምንድን ነው? እንግዲህ መቼም የህይወት ጉዞዎች አሉ አባቶኛ ነው። እኛም እንግዲህ እንኳን ደስ ያለህ ለማለት ነው የእጁ ፍራንሷ ሄኖክ ተወልዷል። እንኳን ደስ አለህ። በጋቢና ቪኦኤ አድማጮች ስም አንድ ሙዚቃን ጋብዝህ እስኪ። በጣም ጥሩ ነው እንዲበዛለት let us ል ወልዳ በማቀቋም እናት ደስ ይላታል። ተወልደው ተወልደው ሕፃናት ሲበዙ ለወላጆቻቸው ደስ ያሰኛል። ሄኖክ እንግዲህ በዘፈን ምርጫችን ደስ እንደተሰኘ እርግጠኛ ነን። አብሬ እያዘንኩ ነው። እናትህ ደስ ይላታል። አዎ፣ ለሞርጋን እሱን ምረጥልን። የእጁ ፍራንሷ ለልደት በዓል የእጁ ፍራንሷ ሄኖክ አለ። ለልደት በዓል ደግሞ ያገናኘን በነገሮች ላይ እንዲያው ስለ አዲስ ትውልድ ስናወራ ጋቢና ቪ ከአንድ አመት በፊት ለአየር የበቃው እንግዲህ ሁላችንም እንደምናውቀው ከዛ በፊት ከስምንት እስከ ዘጠኝ ወራት የዘለቀ መሰናዶ ወይም የመጸነስ ጉዳይ ነበረ። በመሀሉ እና ለወጣት ኢትዮጵያውያንና ኤርትራውያን ድምፅን ለመስጠት ነው እንግዲህ ዋናው ሀሳባችን። ድምፅ ስንል ደግሞ እንዲህ በሰላማዊ ዴሞክራሲያዊ እኩልነት በተረጋገጠበት መንፈስ አዲሱ ትውልድ ወጣቶች እንዲወያዩ ለማድረግ ነው። ሄኖክ፣ እንግዲህ የጋቢናን ሰዓትበት ታውቃለህ። ልናቋርጥ ነው። ስትመጣ ጨርሰ ስትመጣ፣ ስለ ጋቢና አውርቼ አልጨርስም። ጨርሰ ስትመጣ ቀጣይ ስለሆነ አመሰግናለሁ። እናመሰግናለን። እናመሰግናለን። መልካም ቀን። ወደ ሌላ ዘገባ ነው የምናልፈው። አማዞን ጎ የተባለ አዲስ እቃ የመግዛትና የመሸጥ ሂደት አዲስ ቴክኖሎጂ ነው። ቴክኖሎጂን በመጠቀም እቃ ገዝቶ ለመክፈል ወደ ገንዘብ ከፋይ ጋር መሄድ አያስፈልግም። ይህን የመግዛትና የመሸጥ አዲሱን ቴክኖሎጂ ሂደትና ይህን መሰል ቴክኖሎጂ ሊፈጥረው የሚችለው ስራ አጥነትን በተመለከተ የዘርፉ ባለሙያ ከሆነውና በተለያዩ አዳዲስ የቴክኖሎጂ ዘርፎችን በተመለከተ በቴሌቪዥን ዝግጅት ከሚያቀርበው ሰለሞን ካሳ ጋር ሱራፌል ሽፈራው ቆይታ አድርጓል። ሰለሞን እንኳን ደህና መጣህ። ወደ ጋቢና እንኳን ደህና ቆያችሁኝ። እንግዲህ የጋቢና አዘጋጆች በዚህ አማዞን ጎ በተሰኘው አፕ እና በዚህ በመገበያ ሱቅ እንበለው መገበያ ግሮሰሪ ያስኬዳል። ምንድን ነው ሐሳቡ? አማዞን ጎ በቀላሉ ይሄን ለመግለጽ ለሁሉም ሰው እንዲገባው የካሸር አልባ ወይ ደግሞ የገንዘብ ተቀባይ አልባ ግሮሰሪ ብለህ መውሰድ ትችላለህ። ካሸር የለውም፣ ስለዚህ ትገባለህ፣ የምትፈልገውን እቃ ትገዛለህ፣ ቦርሳ ውስጥ ትከታለህ። ከዛ በኋላ ከዛ ግሮሰሪ ዎክ አውት አድርገህ መውጣት ነው፣ ልክ እንደሌባ በለው እንግዲህ ግን በውስጡ ብዙ ቴክኖሎጂ አለው። እንግዲህ በቀላሉ ግሮሰሪ ካሸር የሌለበት ግሮሰሪ ማለት ነው። መሀል ላይ እንግዲህ ስትገባና ስትወጣ ፕሮሰስ አለ መሀል ላይ ቴክኖሎጂ አዲስ አይደለም ይሄ። በዚህ በአማዞን ጎ ሱቅ ላይ ተግባራዊ የሚደረገው ከጀርባ ያለው ቴክኖሎጂ አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ በአማርኛ እንዴት እንደምናስቀምጠው እንግዲህ አይ ቲንክ ሰው ሰራሽ ክህሎት ልትለው ትችላለህ። ብዙ በስከ ዛሬ ብዙ የምናያቸው ነገሮች ላይ እናየዋለን። አሁን ሰው አልባ መኪና በመንገድ ላይ የምናይበት ወቅት ላይ ደርሰናል። አውሮፕላን ላይ አውቶ ፓይለት አድርገው ፓይለቶች ለተወሰነ ሰዓት ነው የሚንቀሳቀሱት፣ በሱ ነው። በርካታ ዋትሰን የሚባል በጣም አስደናቂ የአይቢኤም ኮምፒዩተር አሁን በህክምና ውስጥ ገብቶ በጣም በርካታ ነገር እያደረገ ይገኛል። ምንድነው ቤዚክሊ የሚያደርገው፣ ሱቅ ውስጥ ያሉት ነገሮች እቃዎቹ የተደረደሩበት እቃዎቹ እራሳቸው ከአንተ ከስልክ ላይ ካለው አፕ ጋር ተቀናጅተው የሚሰሩት ሴንሰር አላቸው እቃው ሲነሳ ከ ከኋላ ካለው ከግምጃ ቤቱ ላይ ቁጥሩን ይቀንሳል። ሂሳቡን አንተ ሪሲት ላይ ይከታል። በሙሉ በሴንሰርና ከአፕ ጋር በተያያዘ በዋይርለስ ቴክኖሎጂ በኢንተርኔት ቴክኖሎጂ አማካኝነት በርካታ ሴንሰር ቴክኖሎጂ ከጀርባው አካቶ እንግዲህ የመጣ አይነት አሰራር ነው በአጭሩ ለመግለጽ። አዎ እንደውም ልጨምርልህና ያየሁት እንደሆነ እቃውን ማንሰሰግ አንብበው ካልፈለግከው ስትመልሰው ይመልሰዋል ነገር አዎ ያው ሴንሰር ስላለው ሲመለስ እዛ መረደሪያ እንደተቀመጠ ተመልሶ ሊያስብ ይችላል ያስባል። ስለዚህ ከኋላ ያለው ኃይለኛ የሆነ የኮምፒውተር ፕሮግራም አርቲፊሻል ኢንቴሊጀንስ ያንን ነገር እያቀናበረ ይሰራል ማለት ነው። ልክ በምትወጣበት ጊዜ ያለውን ጠቅላላ ሂሳብ ወደ አፑ ይመዘግበዋል ማለት ነው። ኤቭሪቲንግ የገዛው ዕቃ የአንተ አፕ ላይ እዛ ሞባይል አፕ ላይ ስማርት ላይ ስልክ ላይ አለ የገዛው በሙሉ ይቀናጃል፣ ይቀመጣል፣ ሪሲቱ ይዘጋጃል አንተ ከሱቁ በወጣ ጊዜ ኦልሬዲ አንተ ያን አፕ መጠቀም ስትጀምር ክሬዲት ካርድ የአካውንት ኢንፎርሜሽን ከአፑ ጋር ተያይዘዋል። ስትወጣ ከዛ ከተገናኘው ክሬዲት ካርድ ላይ ከባንክ አካውንት ላይ ገንዘቡ ይወሰዳል። ሪሲት በኢሜል ይላክልሃል። በቃ ጨረስኩ ማለት ነው። እሺ፣ ከዚህ ጋር የተያዘ እንግዲህ የሴኪሪቲ ነገሮች ላይ አሁን የሌብነት ላይ ደግሞ ኔትወርክ ላይኖር ይችላል እና እነዚህ እነዚህ ነገሮች ተጽኝነዋል ወይ ይሄ አማዞንጎ ሲሰራ የአማዞንጎ አሚን እነዛ ነገሮች የሚጠበቁ ሪስኮች ናቸው። ያን ለማስተካከል እንዲሁም የፊዚካል ሶስት ወሮች ብዙ ስርቆት በተለይ ቅድም ያልከው አይነት ሰልፍ ቼክአውት ኪዮስኮች ላይ ብዙ ሰዎች በትክክለኛ ሂሳብ ሳይከፍሉ የሚወጡበት ሁኔታ አለ። ቴክኖሎጂ ሲመጣ ኦፍ ሪስኮች አሉት፣ ግን ካልኩሌትድ ሪስክ ነው። ኦኬ ጉዳቱ ከጥቅሙ በጣም ስለሚያንስ ችግር የለው ምናለን። ትልቁ ከእንሰርን ይልቅን የሚታየኝ እንደዚ አይነት ነገሮች ሳይሆኑ ቴክኒካል ከሆነው አንጻር የሃኪንግ ጉዳይ አብሮ ተያይዞ ይመጣል። ህብረተሰቡ ኦንላይን በሆነበት ወቅት ላይ ኢኮሜርስ ሲበዛ፣ አማዞን፣ ኢቤይ ሲመጡ ከዛው ጋር ተያይዞ የመጣው ምንድን ነው በብዛት ሃኪንግ ነው አይደል? አይደንቲቲ ቴፍት ሰዎች እዛ ውስጥ በአካል አካል መስረቅ ያልቻሉትን እዛው ላይ በኮምፒውተራቸው ጀርባ ላይ ቁጭ ብለው ከሚፈልጉት የዓለም ክፍል ላይ የሰዎችን መረጃዎች መስረቅ መቻል ነው። ይሄ እንግዲህ ወደፊት ይሄ ነገር እያደገ በመጣ ቁጥር አርቲፊሻል ኢንቴሊጀንስ ብዙ አገልግሎትን መስጠት በጀመረ ቁጥር ሀኪንጉ አብሮ ይመጣል። አንዱ ትልቁ ምሳሌ እንዲሁም በቅርብ የተገኘው ድራይቨርለስ ካር አሁን ያው የሚሆንበት ጊዜ እየቀረበ ነው። ግን ድራይቨርለስ ካር ሀክ የሚደረግበት ሁኔታ አንድ አውስትራሊያ ውስጥ የሚገኝ የሀኪንግ ፕሮፌሽናል አይደንቲፋይ አድርጓል። ስለዚህ ኢማጅን አንተ ተማምነህ መንገድ ላይ እየነዳህ እየሄድክ ሀክ ተደርጎ መኪና ከድልድይ ውስጥ እንዲገባ ቢደረግ ከሌላ መኪና ጋር እንዲ ጭ ቢደረግ የሚመጣውን መዘዝ ማሰብ ትችላለህ። እና ኦፍኮርስ ይሄ ነገር በተራቀቀ ቁጥር ያው ጉዳቱም የሳይበር ሴኪሪቲ ሳይዱም በብዛት መታየት ያለበት ነው። ያ እንግዲህ አብሮ የተሻሻለ የሚሄድ እንደሆነ አስባለሁ። በአሜሪካም ሆነ በብዙ ዓለማችን ዙሪያ ትልቁ ችግር የወጣቶች ስርዓትነት ነው እና ቴክኖሎጂዎች እንደዚህ ባደጉና ቴክኖሎጂዎች እንደዚህ ወደ ማሽንና ወደ አርቲፊሻል ነገሮች በተቀየሩ ቁጥር ስርዓትነቱ ላይ ጋፕ አይፈጥርም ወይ? በጣም ትክክል ትክክለኛ ጥያቄ ነው ዲጄ። ይሄ የሁሉም ሰዎችም ከንሰርን ነው። ነገር ግን አንድ እውነት አለ ቴክኖሎጂ በዘመናት ውስጥ የሰውን ስራ ሲነጥቅ ቆይቷል። አሁን መጠኑ እየጨመረና በእያንዳንዱ መስኩ ገብቶ ችግር ውስጥ እንድንገባ እንድናስብ አደረገን እንጂ ከድሮ ጀምሮ ሰው ከጥንታዊ ጋሪዎች ከተላቀቀ ጊዜ ጀምሮ አዳዲስ ሜካኒካል ነገሮችን ሲፈጥር፣ አዳዲስ ነገሮችን፣ ማሽኖችን ሲፈጥር የእኛን ስራ ለቴክኖሎጂው ሼር እያደረግነው ነው የሄድንበት ሂደት ነው ያለው። ትራክተር ለምሳሌ እንደው ክላሲካል የሆነ ኤግዛምፕል ነው። ትራክተር ሲፈጠር ገበሬ ከስራ ውጭ ሆኗል። ገበሬው ግን ስራውን አላቆመም፣ ግን እሱ የሚያርሰውን ነገር ትራክተሩ ወስዶታል። ሮቦቶች በአስራ ዘጠኝ ዜሮ ስምንት አካባቢ ጀምሮ የመኪና ማስ ፕሮዳክሽን ሲጀመር ከዛ ሮቦቶች ደግሞ ወደ አስራ ዘጠኝ አርባዎቹን ሀምሳዎቹ ሲመጡ በፋብሪካ ውስጥ ያለው ስራ ከሰው ላይ ተነጥቋል። በአሁኑ ሰዓት ሮቦት ነው መኪና የሚገጣጠመው ሌሎች በርካታ የፋብሪካ ስራ የሚስራው አዲስ ሂደት አይደለም ግን ወደፊት አሁን ያልተጠበቀ ቦታ ላይ ፕሮፌሽናል ስራ ውስጥ ገብቶ ሮቦት እንደ አካውንታንት ሆኖ የሚሰራበት ሁኔታ አሁን ተጀምሯል። ሮቦት እንደ ጠበቃ ሆኖ ሰርቷል። በሾ ላይ ያሳይችኋለሁ። ሮቦት ዶክተሮች የዶክተሮችን ስራ ዳያግኖስ ማድረግ ውስጥ ገብቷል። ሮቦት ፋርማሲ ውስጥ ሆነ ሁሉ እየሰራ ነው እና ይሄ አሳሳቢ ጉዳይ ነው። ሁሉንም የሚያሳስብ ነገር ነው። በእርግጥ ኢትዮጵያስ፣ ወደ አፍሪካ ስትሄድ እንደዚ አይነት ቴክኖሎጂዎች መች ይደርሳሉ ብለህ ታስባለህ? ምን ያህል አስተዋጽኦ ይኖራቸዋል? ወይስ እስኪ በአጠቃላይ ምን ታስባለህ? ወደ አፍሪካና ወደ የሚያደርጉት ሀገሮች ስንሄድ ያ ይገርመሃል እስከሚደርሱም አይጠበ አልጠበቅም ባደጉት ሀገሮች ላይ የዚህ ነገር ተጽዕኖ ኢምፓክት አሁን ልክ ተግባራዊ በሚሆን ጊዜ ኦሬዲ የሚመጣ ነገር ነው። መቼ ነው የሚሄደው የሚለው ገና ስ ቤቢ ስቴፕ አይደል። በአሁን ሰዓት ላይ አፍሪካ ውስጥ የኦንላይን እንቅስቃሴ የስማርትፎኖቹ፣ የታብሌቶቹና ሰዎች የኢንተርኔትን የመጠቀሙ ነገር እየተጋጋለ መጥቷል። ያ ኦሬዲ ገና በዛ የተነሳ እዚህ ሀገር የመጣው ቀውስ ሆነ አፍሪካ ውስጥ ታየው ከዛ በኋላ ነው ደግሞ ወደዚህ አይነት ወደሚቀጥለው ሌብል በሚሸጋግር ጊዜ እንደ ማንኛውም የዓለም ክፍል አፍሪካም የዚህ ነገር ተጠቃሚም ተጎጂም መሆኗ አይቀርማን ስለዚህ ብዙም የተለየ ነገር አይሆንም። ሶሎ አመሰግናለሁ። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማህሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።